ኢትዮጵያ በአባይ ወንዝ ላይ ታላቁን የህዳሴ ግድብ መገንባት ከጀመረች ከጎርጎረሲያዊ ሚያዚያ 30 2011 ወዲህ የአባይ ወንዝ ዋነኛ ተጠቃሚ ከሆነችው ግብጽ ጋር ያለው ዲፕሎማሲያዊ ግንኙነት አንዴ ሞቅ አንዴ ቀዝቀዝ እያለ ቆይቷል። ይህንም በተመለከተ በሁለቱ ሀገራት መካከል በአባይ ወንዝ ተጠቃሚነት ዙሪያ በርካታ ውይይቶች የተካሄዱ ቢሆንም አሁንም ድረስ ጉዳዩ ሁነኛ መቋጫ አላገኘም። እናም ውይይቱ ቀጥሏል። የሰሞኑ የጠቅላይ ሚኒስትር ኃይለማርያም ደሳላኝ ጉብኝትም ሌሎች በርካታ ለመቀፋዩና አህጉራዊ ጉዳዩ ጉዳዮች ይነሱበታል ቢባልም የህዳሴው ግድብ በሁለቱ ሀገሮች መካከል ዋነኛ አጀንዳ መሆኑ እንደማይቀር ከወዲሁ እየተነገረ ነው። በቅርቡ ግብጽ በተናጠል ያነሳችውንና በኢትዮጵያ በኩል ተቃውሞ የገጠመውን የዓለም ባንክ የአደራድረን ጥያቄም በዚሁ ጉብኝት በድጋሜ ሊቀርብ እንደሚችል እየተገለጸ ነው። በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት አቶ አበባይነቴ እንደሚሉት ጥያቄው በድጋሜ ቢቀርብም ግብጽ፣ ኢትዮጵያና ሱዳን ከተስማሙበት የቴክኒክ ኮሚቴ ስምምነት ውጭ በመሆኑ በኢትዮጵያ በኩል የተለየ አቋም አይጠበቅም። አቋም በኢትዮጵያ በኩል በምንም መልኩ ተቀባይነት እንደሌለው ነው በኢትዮጵያ መንግስት በኩል ሲገለጽ የቆየው። ይሄ ደግሞ አሁን ጠቅላይ ሚኒስትሩ በግብጽ ከሚያደርጉት ጉብኝት ጋር የተገናኘም አይደለም። ምክንያቱም የኢትዮጵያ ጠቅላይ ሚኒስትር በግብጽ ጉብኝት እንዲያደርጉ የተያዘው ፕሮግራም ቀደም ብሎ ነው። ይሄ አጀንዳ የመጣው ደግሞ ዘግይቶ ነው እና አጀንዳው እንደ አጀንዳ በግብጽ ፖለቲከኞች እና በግብጽ ሚዲያዎች ሊራገብ ይችላል። ግን በኢትዮጵያ በኩል ቀደም ሲል የተያዘው አቋም ብዙ የሚቀየር አይነት አይመስልም። ከመንግስት መግለጫዎችም፣ ከመንግስት ባለስልጣናት እና ከውጭ ጉዳይ ሚኒስቴር አካባቢ ከተሰጡት ቀደም ሲል ከተሰጡት መግለጫዎች አንጻር በኢትዮጵያ በኩል ብዙ ተቀባይነት የሚኖረው አይመስልም። የአባይ ውሃን የጋራ አጠቃቀም በተመለከተ ቀደም ሲል በተፋሰሱ ሀገራት በኋላም በግብጽ በኢትዮጵያና በሱዳን መካከል የሶስትዮሽ ውይይት እየተካሄደ ነበረ። ቢሆንም ግብጽ ከዚህ ውይይት አፈንግጣ በሶስተኛው ወገን እንደራደር ሀሳብ ይዛ ብቅ ማለቷ ጉዳዩ ከኢትዮጵያ ባሻገር ሌላኛው የወንዙ ተጠቃሚ ሀገር ሱዳንንም ከግብ ጋር እያወዛገበ ነው። ከዚሁ ጋር በተገናኘም ሱዳን ከሰሞኑ ግብጽ የሚገኙ አምባሳደሯን ወደ ሀገሯ ጠርታ እንደነበር ሲገለጽ ቆይቷል። የግብጽ አቋም በተለያየ ጊዜ ሲለዋወጥ መቆየቱን የሚያስታውሱት ተመራማሪው፣ ነገር ግን አቋሟ የቱንም ያህል ተለዋዋጭ ቢሆን የሶስቱን ሀገሮች ጥቅም እስካላስጠበቀ ድረስ በኢትዮጵያና በሱዳን በኩል የተያዘው አቋም ሊቀየር አይችልም። በትናንትናው ዕለት ከሱዳን ባለስልጣናት ጋር የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ያደረጉት ውይይትም ይህንን የሚያመላክት ይመስላል ነው የሚሉት እና በሱዳን በኩል ያሉ አቋሞች ደግሞ ግልጽ ናቸው። አሁን የተደረሰው ስምምነት በተፋሰሱ ሀገሮች የተደረሰው ስምምነትና ሆነ የሶስትዮሹ ስምምነት ሁሉንም ወገኖች በእኩል መልኩ ተጠቃሚ ማድረግ የሚችል ነው የሚል እምነት ነው ያለው። ይሄ አቋም የጸና መሆኑን ነው የሁለቱ ሀገሮች ግንኙነት የሚያመላክተው። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየውም ከሱዳን አቻቸው ጋር ውይይት ሲያደርጉ እንደሚመስለኝ በኢትዮጵያ በኩል ምንም አይነት የሚቀየር አቋም እንደማይ እና ከሱዳን ጋር የተያዘው አቋም ጥጥና እንደሆነ ግብጾችም ይህንን ሊያውቁት እንደሚገባ ለማስረዳት ይመስለኛል ስገምተው። እንደ አቶ አበበ ገለጻ የሶስተኛ ወገን ድርድር በኢትዮጵያ ግብጽና ሱዳን የውሃ ሀብት ሚኒስትሮች የሚመራው የቴክኒክ ኮሚቴ በጉዳዩ ላይ የጋራ ስምምነት ከደረሰ ብቻ የሚፈጸም ነው። ግብጽ በተናጠል ያቀረበችው የዓለም ባንክ ያደራድረን ጥያቄ ግን ይህንን የስምምነት ስርዓት የጣሰ በመሆኑ መቼም ቢሆን በኢትዮጵያና በሱዳን በኩል ተቀባይነት ሊያገኛ ይችላል ብለዋል። ያም ሆኖ ግን ጥያቄው ለግብጽ የሀገር ውስጥ የፖለቲካ ፍጆታ መቀጠሉ የማይቀር ነው ይላሉ። በግብጽ ውስጥም ካለው በመካከለኛው ምስራቅም ካለው ፖለቲካ ጋር እየተያያዘ ነው። የሀገር ውስጥ ሁኔታው ሴት ኦፍ ኤመርጀንሲ ላይ መኖሩና የውስጥ ፖለቲካው እጅ ከባድ መሆኑ እና በዚህ ምክንያት ምርጫም እየመጣ ስለሆነ ፕሬዚዳንት አልሲሲ ብቸኛ እጩ መሆናቸው ደግሞ ለፖለቲካ ግብአት ለምርጫ ካምፔን በሚጠቅም መልኩ አጀንዳዎችን ከወዲሁ ማስተካከልና ቅርጽ መስጠት ስላለባቸው የአባይ ጉዳይ ደግሞ ብቸ ኛው የግብጽን ሕዝብ ፕሬዝዳንት አልሲሲ ያለውን ድጋፍ ሊገልጹ እንዲችሉ የሚያደርግ ነገርም ስለሆነ ሊሆን ይችላል። ዞሮ ዞሮ የግብፅና የኢትዮጵያ የሱዳን በአጠቃላይ የተፋሰሱ ሀገሮች የጋራ ጥቅም ላይ መርህ ያደረገ ካልሆነ በቀር በግብጽ አካሄድ አዋጭ እንደማይሆን ነው የሚያመላክተው። በግብፅ በኩል የአባይን ጉዳይ ከተፋሰሱ ሀገራት አልፎ ወደ ዓለም አቀፍ መድረክ ለማምጣት የሚደረገው ሙከራ ከውስጣ የፖለቲካ ፍጆታነቱ ባሻገር በመካከለኛው ምስራቅና ባካባ አካባቢው ያለውን ፖለቲካዊ ሁኔታም ታሳቢ ያደረገ እንደሆነ አቶ አበበ ጨምረው ገልጸዋል።